አሁን ወደ ቀዳሚው ዘገባ እናልፋለን። ከአፋር ክልል አብዓላ ከተማ ታፍሰው ሰመራ የሚገኝ ማጎሪያ ያሉት ሰፈር ውስጥ ያለ ጠያቂና ተመልካች ከአምስት ወራት በላይ መያዛቸውን ለቪኦኤ የተናገሩ የትግራይ ተወላጆች ለሞትና ለበሽታ ተጋልጠናል ብለዋል። ባለፈው ታኅሣሥ አብዓላ ከተማ አካባቢ በትግራይ ታጣቂዎችና በፌዴራል መንግስቱ በሚደገፉ ኃይሎች መካከል የተቀሰቀሰውን ጦርነት ተከትሎ መታፈሳቸውንና መወሰዳቸውን የሚናገሩት እነዚሁ በሺዎች እንደሚቆጠሩ የሚናገሩ ሰዎች ምግብና ውሃ እንዲሁም ሕክምና ባለማግኘት መጠለያ በማጣት እየተንገላቱ መሆናቸውን ገልጸዋል። እስካሁንም 76 ሰዎች ከመካከላቸው መሞታቸውን ተናግረዋል። ከአፋርና ከፌደራል ባለስልጣናትና ከሌሎችም ስለ ጉዳዩ እውቀት አላቸው ከተባሉ አካላት ምላሽና ማብራሪያ ለማግኘት በተከታታይ ቀናት ያደረገው ጥረት እንዳልተሳካ ገልጾ የትግርኛ ዝግጅት ክፍላችን ባልደረባ ገብረ ገብረ መድህን ያጠናቀረውን ዘገባ አሉላ ከበደ እንደሚከተለው ያቀርበዋል። በአባላና ና ሌሎች የአፋር ወረዳዎች ባለፈው የታህሳስ ወር ጦርነት በተካሄደበት ወቅት በውጊያው በአባላ ከተማና በአካባቢ በሚኖሩ ነዋሪዎች ላይ ከፍተኛ የሆነ ጉዳት መድረሱን የሰው ሕይወት መጥፋቱን ንብረት መውደሙንና በሺዎች የሚቆጠሩ ነዋሪዎችም ከመኖሪያ ቤታቸው መፈናቀላቸው ተዘግቧል። በአፋር ክልል የዞን ሁለት ዋና አስተዳዳሪ አቶ መሐመድ እንድሪስ በወቅቱ ለአሜሪካ ድምፅ በሰጡት ቃል የትግራይ ታጣቂዎች በአባላ ከተማ ፈጸሙ ባሉት የከባድ መሳሪያ ድብደባ እና ለበርካታ ቀናት በተካሄደው ውጊያ በሺዎች የሚቆጠሩ ነዋሪዎች ተፈናቅለዋል፣ በርካቶችም ተገድለዋል፣ የመንግስትና የህዝብ አገልግሎት መስጫ ተቋማት ንብረትም ወድመዋል ሲሉ ገልጸው ነበር። የትግራይ የውጭ ግንኙነት ጽሕፈት ቤት በበኩሉ በወቅቱ ባወጣው መግለጫ አባላ ከተማ ውስጥ ከ250 በላይ ትግርኛ ተናጋሪዎች በማንነታቸው ተለይተው በግፍ ተገድለዋል። ከዘጠኝ መቶ በላይ በአካባቢው ነዋሪ የነበሩ አባወራዎች ወደ ትግራይ ሸሽተው መሄዳቸውንና ቁጥራቸው በውል የማይታወቅ ትግርኛ ተናጋሪ የሆኑ ሌሎች ደግሞ ታስረው ወደ አፋር ዋና ከተማ ሰምራ መወሰዳቸውን ዘርዝሮ ጭካኔ ለተመላበት አያያዝ ተጋልጠው ሊሆን ይችላል በሚል ማመልከቱን በጊዜው የአሜሪካ ድምፅ ዘግቧል። ይህ በእንዲህ እንዳለ በከተማይቱ ተፈጽሟል የተባለውን ግድያ ተመልክተናል ያሉ በጊዜው ሸሽተው ካመለጡ በኋላ ተይዘው በጭነት መኪና ተጓጉዘው እነሱ ማጎሪያ ብለው ከጠሩት ወታደራዊ ካምፕ አቅራቢያ ከሚገኝ ስፍራ ተጠልለው የሚገኙ መሆናቸውን ለትግርኛ ክፍል ባልደረባችን ገብረ ገብረመድን ተናግረዋል። በመካከላቸውም ሕፃናት እናቶችና የእድሜ ባለጸጋ አረጋውያን የሚገኙባቸው መሆኑን አመልክተው ለበሽታና ለህልፈት እየተዳረጉ ናቸው ሲሉም ይናገራሉ። ታህሳስ 14 2014 ዓ ም ከሌሎች በሺዎች ከሚቆጠሩ ትግርኛ ተናጋሪዎች ጋር ተለይተን ወደ ሰመራ ተወሰድን የሚለው ለደህንነቱ ሲባል ስሙ እንዳይገለጽ የጠየቀ አንድ ታሳሪ ነው። ናይ እንደ ታሳሪዎች ተይዘን ሴቶችና ወንዶች ተለይተን በአንድ ትልቅ የታጠረ ካምፕ እየተጠበቅን ነው። አብ አላተ ልጄን ያደኩት ባለትዳር እና የልጆች አባት ነኝ። ከባለቤቴና ከልጆች ጋር ብርቀት በአይን ከመታየት ውጭ በአካል መገናኘት አንችልም፣ የሚለው ደግሞ እድሜው በአርባዎች ውስጥ እንደሚገኝ የገለጸ ሌላ ታሳሪ፣ ታህሳስ 9 2014 ዓ ም አባላ ከተማ ውስጥ ከተለያየ አቅጣጫ ውጊያው እንደተጀመረ ተከሰተ ያለውን ሁኔታ ይዘረዝራል። ናይ አፋር ምልሻ ዝመስሉ የአፋር ሚሊሻ የሚመስሉ የሲቪል ልብስ የለበሱ ታጣቂዎችና የአፋር ልዩ ኃይል ዩኒፎርም የለበሱ ቤት ለቤት እየዞሩ ሰው መግደል ጀመሩ። ወደ መጨረሻ ላይም ከዚህ ሞት እንገላግላቸዋለን፣ ደህንነታችሁ ወደሚጠበቅበት ቦታ እንወስዳቸዋለን በማለት ከየቤቱ አውጥተው ሲወስዱን የምናቃቸው ሰዎች ተገድለው በየመንገዱ ተጥለው አይተናል። እኔ ራሴ የማውቃቸው የአካባቢው ሲቪል ነዋሪዎች ሬሳ መንገድ ላይ ተጥሎ አይቻሉ አቶ ግርማይ ተስፋይ፣ አቶ ወልደ አብርሃ፣ መምህር ሃጎስ፣ አቶ አለም አብዓላ እና ወላጅ አባቱን አቶ አባላ ካሳይን በስም በመዘርዘር ከቤታቸው አውጥተው እንደገደሏቸው፣ ከገዳዮቻቸውም አብዛኞቹም በመልክ የማያውቋቸው አፋርኛ ተናጋሪዎች መሆናቸውን ጨምሮ ለባልደረባችን ገብረ የተናገረው ታሳሪ ወደ ሰመራ ተወሰድን ያለበትን ደግሞ እንዲህ ገልጾታል። በሰላሳ ሰባት ተጎታች ያላቸው የጭነት መኪናዎች በሁለት አውቶቡሶችና እንዲሁም በሶስት አይሱዙዎች የመከላከያ ካምፕ ወደሚገኝበት አካባቢ ያጓጓዙ ህፃናት፣ ሴቶች፣ ሽማግሌዎችና ወጣቶችን ጨምሮ አስራ ሁለት ሺህ ያህል ሰዎች ነን። ወደዛ ያጋዙን ተጋሩ ክርስቲያኖች ብቻ ነን። ፀሐዩ ኃይለኛ ነው። ጥላ የሚባል ነገር የለም። ሽማግሌዎች ብቻ የሚያርፉበት የጤና ኮሌጅ ማስተማሪያ አንድ ስድስት የሚሆኑ ቤቶች ነበሩ። ለሁለት ወር ሙሉ ጫማችንን አስወልቀው እግሮቻችንን እስኪቆስሉ ድረስ በአፋር ልዩ ኃይል እየተጠበቅን እንድንቆይ አደረጉን። የሚቀየር ልብስ የለም። የምንተኛበት ምንጣፍ የለንም። መሬት ላይ እየተኛን ሁለት ወር ሙሉ አሰቃዩን። ከመካከላቸው ሕፃናትና በዕድሜ የገፉ በህመምና በረሃብ ሳቢያ መሞት ጀመሩ፣ ይላሉ ገብረ ካነጋገራቸው ታሳሪዎች አንዳንዶቹ ና አሁን በበሽታና በረሃብ ምክንያት መሞት ጀመሩ። ከወታደሮቹ የተረፈ ብስኩት ነበር የሚሰጠን ከዛ ውጪ ጦማችን ማደር ነው። ዛሬ እንኳ ሁለት ሴቶች ሞተዋል። አንድ የጤና ሰራተኛ የነበረች ጎበዝ ልጅ ህክምና በማጣት ሌላ የቆየ በሽታ የነበራቸው አንዲት ትልቅ ሴት ደግሞ መድሃኒት አጥተው ሞተዋል የዛሬውን ጨምሮ ወደዚህ ካምፕ ከመጣን በኋላ የሰባ ስድስት ሰዎች ህይወት ጠፍተዋል የምንቀበርበት ከአንድ የቆሻሻ መጣይ አቅራቢያ ያለ ቦታ ሰጥተውን አስር ሰዎች ብቻ ሆነን እንድንቀብር ነው የፈቀዱልን ሁለት ሶስት ሰዎች ሲሞቱ በአንድ ጉድጓድ እየቀበርን በቂ ጊዜም አይሰጥንም በዚህ ስቃይ ውስጥ ነው የምንገኘው ስሙ እንዳይገለጽ የጠየቀ ሌላ በካምፑ የሚገኝ ታሳሪ በበኩሉ የአፋር ታጣቂዎች አባላ ከተማ ውስጥ ወንዶችን እየመረጡ መግደል ሲጀምሩ ተደብቄ አመለጥኩ ይላል። ሆኖም ከተደበቀበት ተይዞ አባላ ማረሚያ ቤት መወሰዱን ከዚያም የስቃይ ድርጊት ይፈጸምባቸው ነበሩ ካላቸው ውስጥ ለህልፈት የተዳረጉ መኖራቸውን ይናገራል። እርሱና ሌሎች አሁን አለንበት ያለውንም ሁኔታ እንዲህ ይገልጻል። ዳርጋ ሕክምና እንደሌለ ነው የሚቆጠረው። ባዶ ነው ማለት ይቻላል። መድኃኒት የለም፣ ምንም የለም። ራስህን እንዴት ነው የምታየው? ሲል ገብረ ላቀረበለት ጥያቄም ሲመልስ፣ እኔ ራሴን የማየው ወይ እስረኛ ሆኜ የታሳሪ መብት እንደሌለኝ ነው። ተፈናቃይም የተፈናቃይ መብት አለው፣ ምርኮኛም የምርኮኛ አያያዝ አለው። ይህ ነው ማለት አይቻልም። ማንነትን መሰረት ያደረገ ነው በሚለው በእሱና በሌሎች ላይ ተፈጸመ ያለው ድርጊት ሰብአዊነት የጎደለው ነው ያለው ታሳሪ አሁንም ለህይወቴ እሰጋለሁ ብሏል። በሌላ በኩል የኢትዮጵያ ሰብአዊ መብት ኮሚሽን ከአስር ቀናት በፊት ወደ አካባቢው መምጣቱን ሆኖም ግን ስለ ሁኔታቸው እስካሁን ምንም ያለማለቱን በመጥቀስ በኮሚሽኑ ላይ አለኝ ያለውን ቅሬታ አመልክተዋል። ባለፉት አምስት ወራት የካምፕ ቆይታቸው ወቅት በቀይ መስቀል ሁለት ጊዜያት ብቻ ከመጎብኘታቸው በስተቀር ቀይ መስቀል አልተረከበንም የሚሉት ታሳሪዎች ለሚመገቡት ምግብ የዳቦ ዱቄትና ዘይት የሚሰጣቸው መሆኑን ነገር ግን ከፍተኛ የውሃ እጥረት መኖሩን አመልክተው ኬር ኢትዮጵያ የተባለው የበጎ አድራጎት ድርጅት መጠነኛም ቢሆን በውሃ አቅርቦቱ እየረዳቸው መሆኑን ተናግረዋል። ሆኖም በቂ አይደለም ይላሉ። ትልቁ ችግራቸውም የውሃ ጥምና ሙቀቱ መሆኑን፣ ህጻናት በንጽህና ጉድለት የተነሳ ለተለያዩ የቆዳ ህመሞች መጋለጣቸውን ህይወታቸውም ለአደጋ መጋለጡን ይናገራሉ። ወደ ነበርንበት አካባቢ ይመልሱን። ሰብአዊ መብታችን ተጠብቆም አልባሳትና መጠለያ ይሟላልን። ክረምት እየገባ ስለሆነም የአየሩ ጠባይ ለመኖር አዳጋጅ ይሆንብናል ሲሉ ስጋታቸውን ገልጠዋል። በሌላ በኩል ከክልሉም ሆነ ከፌዴራል መንግስቱ እስካሁን መጥቶ የጠየቀን የለም ሲሉም ያማራሉ። የኢትዮጵያ ሰብአዊ መብት ኮሚሽን ቀደም ሲል የቀረቡትን ቅሬታዎችና የታሳሪዎችን ሁኔታ አስመልክቶ ያውቅ እንደሆነ የተቋሙን ምላሽ ለማካተት በሚል ዘገባውን ያጠናቀረው ባልደረባችን ገብረ ገብረ መድን በተከታታይ የኮሚሽኑን ዲሬክተር ለማግኘት ያደረገው ሙከራ ለጊዜው አልተሳካም። ወደ ኢትዮጵያ ቀይ መስቀል ኮሚቴና ኬር ኢትዮጵያም በተመሳሳይ ያደረገው ሙከራ ለጊዜው አልተሳካም። በሌላ በኩል የአፋር ክልል መንግሥት ዋና አስተዳዳሪ እንዲሁም የክልሉን ኮሚሽን ጉዳዮች ቢሮ ኃላፊ ለማግኘት ጥረት አድርጎ ነበር፤ በዚህም በኩል ለጊዜው አልቀናውም። አድማጮች፣ ቀደም ብሎ በስሜት ጠቀሱትን ጨምሮ ጉዳዩ የሚመለከታቸውን ክፍሎች ምላሽ እንዳገኘን ይዘን እንመለሳለን።